ባለፉት አምስት ዓመታት ጀርመን ውስጥ ሊደርሱ የታቀዱ የሽብር ጥቃቶች አንድም መክሸፋቸውን አንድም ሳይሳኩ መደናቀፋቸውን ዘገባዎች ያመለክታሉ። በጎርጎሮሳዊ 2011 ዓም መጋቢት ወር ግን አንድ የኮሶቮ አልባኒያ ዜጋ ፍራንክፈርት አውሮፕላን ማረፊያ ላይ ሁለት የዩናይትድ ስቴትስ ወታደሮችን ገሎ ሌሎች ሁለት አቁስሏል። ባለፈው የካቲት ወር የጀርመን ፖሊስ በመላ ሀገሪቱ በተለያዩ ግዛቶች የሽብርተኞች ሰንሰለትና ቡድን መኖሩን እንደደረሰበት አሳውቆ በርሊን ኖርድራይን ቬስትፋለን፣ እንዲሁም ኒደር ዛክሰን በፈጣን እርምጃ መረቡን በጣት ሰው አራት ተጠርጣሪ አልጄሪያውያን ተይዘው የጥቃት ሴራው በእንጭጩ ተቀጨ። በተመሳሳይም በጀርመን የኖርድራይን ቬስትፋለን ፌዴራል ግዛት ዋና ከተማ በሆነችው ዱስልዶርፍ ሊጣል የታቀደው ጥቃት መክሸፉ ትናንት ተገልጿል። ጥቃቱን በማቀነባበር የተጠረጠሩት ሀምዛ ሲ፣ ማሆድ ቢ እንዲሁም አብድራህማን ኤኬ የተባሉት ሶስት የሶሪያ ዜጎች ከጀርመን የተለያዩ ከተሞች ተይዘዋል። አራተኛው ተጠርጣሪ ፓሪስ ፈረንሳይ ውስጥ በፖሊስ ቁጥጥር ስር እንደሚገኝና ወደ ጀርመን የሚላክበት ሂደት መጀመሩም ተሰምቷል። ይህ ተጠርጣሪ የተያዘው ባለፈው የካቲት ወር ቀደም ብሎ ሲሆን የጥቃት እቅዱን ለፖሊስ የዘረዘረውም እሱ መሆኑ ተገልጿል። የኖርድራይን ቬስትፋለን ግዛት የሀገር ውስጥ ሚኒስትር ራልፍ ያንገር በሀገራቱ መካከል ያለው የመረጃ ልውውጥ ለጥቃት እቅዱ መክሸፍ ትልቅ ሚና መጫወቱን አመልክተዋል። ይህ የጸጥታ አስከባሪ ኃይሎች በትብብር ለመስራታቸው ጥሩ ምሳሌ ነው። ጀርመን ውስጥም ሆነ በዓለም አቀፍ ደረጃ ጥቆማና የመረጃ ልውውጥ ይደረግ። በዚህም ነው ሴራውን ገና በእንጭጩ ፖሊስ ለማክሸፍ የቻለው። ተጠርጣሪዎቹ ወደ ጀርመን የገቡት መራሄተ መንግስት አንጌላ ሜርክል ሀገሪቱ ድንበሯን ለስደተኞች ክፍት እንድታደርግ ባሳለፉት አወዛጋቢ ውሳኔ መሆኑን የጠቆመው የጀርመን የዜና ወኪል ዲፒኤ ዘገባ ሶሪያውያኑ የአይሲስ አባላት ሳይሆኑ እንዳልቀሩ ያመለክታል። በተለይም አብድርሃማን ኤኬ በሽብርተኝነት ከተፈረጀው የሶሪያ ተቃዋሚ ሚ ቡድን አልኑስራ ግንባር ጋር አብሮ ሳይሰራ እንዳልቀረም ዘርዝሯል። ከተያዙት ተጠርጣሪዎች መካከል አንደኛው ካልስሮ ፍርድ ቤት ቀርቧል። ሃይደልበርግ ከተማ በሚገኝ የስደተኞች መኖሪያ የቆየው የ31 አመቱ ተጠርጣሪ የፈንጂ ቀበቶ ለማዘጋጀት ኃላፊነት ተሰጥቶት እንደነበረም ተገልጿል። ያም ሆኖ የፌዴራል ጠቅላይ አቃቤ ሕግ ቃል አቀባይ ፍራው ከከለር የጥቃት እቅዱን ተግባራዊነት የሚያረጋግጥ ማስረጃ እንዳልተገኘ ተናግረዋል። ባለው መረጃ መሰረት ተጠርጣሪዎቹ የጥቃት እቅዳቸውን በተጨባጭ ተግባራዊ ለማድረግ መዘጋጀታቸውን አያመለከትም። ፈረንሳይ ውስጥ ከሚካሄደው የአውሮፓ የእግር ኳስ ሻምፒዮና ጋርም የተያያዘ አይደለም። ምንም እንኳን አቃቤ ሕግ ተጠርጣሪዎቹ ጥቃት ለማድረስ ተቃርበው እንደነበር የሚያሳይ መረጃ የለም ቢልም የጀርመን የሀገር ውስጥ ሚኒስቴር የሽብርተኞች ጥቃት ስጋት በሀገሪቱ ከፍተኛ ደ ደረጃ ላይ መድረሱን አመልክቷል።